The Voice of America. የተባበሩት መንግስታት እርዳታ ድርጅቶች በሰሜን ኢትዮጵያ በትግራይ ክልል በተባባሰው ወታደራዊ ግጭት የሰብአዊ ቀውሱ እየጨመረ መምጣቱን እየገለጹ ነው። በዚህም የተነሳ ቁጥራቸው 30 ሺህ የሚደርስ ዜጎች ወደ አጎራባች ሀገሮች መሰደድ መጀመራቸውና ይህም ቁጥር በየዕለቱ እየጨመረ መምጣቱን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዛሬ ዕለት የኢትዮጵያ መንግስት ወደ ጎረቤት አገሮች የሚሰደዱ ወገኖችን ለመቀበልና ወደ ቀያቸውን ለመመለስ ዝግጁ መሆኑን ገልጠዋል። የአሜሪካ ድምፅ ዘጋቢዎች ሊሳ ሽላይን ና ማርጋሬት በሽር እንዲሁም የአሶሺየትድ ፕሬስ ዘገባዎችን ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። በትግራይ ክልል ባለፈው ሳምንት ወታደራዊ ግጭት ኢትዮጵያውያን ሲቪል ዜጎችና በኢትዮጵያ የሚገኙ የኤርትራ ስደተኞችን ደህንነት መከላከል በሰብአዊ መብት ተከታታዮች ዘንድ አብይ ትኩረት የተሰጠው ነው። በተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ እንደሚሉት ከሁለት ሚሊዮን በላይ ለሆኑ ሰዎች የሚሰጡት የሰብአዊ ነክ እርዳታዎች ተቋርጠዋል። የጸጥታው መደፍረስ የምግብ የጤና አቅርቦትና ሌሎች መሰል እርዳታዎች እንዲቋረጡ አድርጓል። ዩኤን ኤችሲአር የስደተኞች ኤጀንሲ ቃል አቀባይ የሆኑት ባባር በላክ ግጭቱ በሚካሄድባቸው አካባቢዎች በሚገኙ የመጠለያ ጣቢያዎች የሚኖሩት ወደ አስር ሺህ የሚቆጠሩ ኤርትራውያን ደህንነት አደጋ ላይ መሆኑን ተናግረዋል። ሚንዋይል ሰርቪስ ፎር በዚህ መካከል በትግራይ ውስጥ ለ96000 የኤርትራውያን ስደተኞች የሚሰጠው እርዳታ አሳሳቢ በሆነ መንገድ ተቋርጧል። በዚህ ላይ የአገር ውስጥ ተፈናቃይ የሆኑ ኢትዮጵያውያን ተጨምረዋል። የእርዳታ ሰጪ ድርጅቶች እንደሚሉት ትግራይ ውስጥ መኖርም ሆነ እንቅስቃሴ ማድረግ የበለጠ አስቸጋሪ ሆነዋል። የሚቋረጠው መብራት፣ ያለው የምግብ እጦት እየጨመረ ያለው የነዳጅ አቅርቦት እጥረት ከፍተኛ ችግር እየፈጠረ ነው። በዚያ ላይ የግንኙነት መስመሮች ስለተቋረጡ መረጃዎችን መለዋወጥ አልተቻለም። በላክ እንደሚሉት እየተባባሰ የመጣው የጸጥታ ጉዳይና የሰብአዊ እርዳታዎች መጓደል በርካታ ሰዎችን ወደ አጎራባች የድንበር አካባቢዎች እንዲሰደዱ አስገድዷቸዋል። እሳቸው እንደሚሉት ከ አስራ አራት ሺህ አምስት መቶ በላይ የሚሆኑ ስደተኞች ግማሾቹ ህጻናት ሲሆኑ ሁሉም ሱዳን ገብተዋል። ሌሎችም በርካታ ስደተኞች መንገድ ጀምረዋል። እንዲህ ይላሉ ባላክ ስድ እዚህ የደረሱ ሰዎች ይዘውት የመጡት ትንሽ ነገር ብቻ አንጠልጥለው ነው። ይህም ስደተኞቹ ምን ያክል በጥድፊያ ብድግ ብለው እንደመጡ ያሳያል። ሕፃናት ደክመውና ፈርተው ይታያሉ። ዩኤንኤችሲያር እና አጋሮቻችን እርዳታዎችን በፍጥነት ለማድረስ እየሰሩ ነው። ይሁን እንጂ በላይ በላዩ የሚመጡ አዳዲስ ስደተኞች በእጃችን ላይ ካለው እርዳታ በላይ እየሆኑ ነው። ባለክ እንደሚሉት የሱዳን ባለስልጣናት አሁን የመጡትንም ሆነ ወደፊት ሊጨምሩ ይችላሉ የተባሉትን ስደተኞች የሚያሰፍር የመጠለያ ካምፕ እያቋቋሙ ነው። አሁን ያለው ወደ 20 ሺ የሚጠጉ ሰዎችን የሚያሰፍር ሲሆን ከድንበሩ 80 ኪሎ ሜትር ያህል ርቆ ይገኛል። ሌሎችም ተጨማሪ ማስፈሪያ ቦታዎች የተመረጡ መሆናቸውንም ባለሥልጣኑ ገልጸዋል። በትላንትና ዕለት በተባበሩት መንግስታት የቪኦኤ ዘጋቢ ማርጋሬት በሽር የተባበሩት መንግስታትን ቃል አቀባይ ስቴቨን ዱጃሪክን አነጋግራ እንደዘገበችው ደግሞ ወደ 25,000 የሚደርሱ ኢትዮጵያውያን ድንበር አሳብረው ወደ ሱዳን ገብተዋል። ይህ ቁጥር ከ27,000 በላይ መድረሱ ሲዘገብ ዛሬ የወጣው የዩኤንኤችሲአር ኃላፊዎች መግለጫ ደግሞ እንደሚያሳየው በየቀኑ ወደ ሱዳን የሚገቡት ስደተኞች ቁጥር ወደ 4,000 እየተጠጋ መሆኑን ያሳያል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባለፈው ቅዳሜና እሁድ ለየአገራቱ መሪዎች ስልክ ሲደውሉ መቆየታቸውንም ጠቅሰው የአፍሪካ ቀንድ ልዩ መልእክተኞቻቸውም እልባት ለመሻት በየአካባቢው እንደሚቆዩ ተናግረዋል። ውጥረትን አርግቦ ሰላምን ማስፈን ለነዚህ ነገሮች ወሳኝ መሆናቸውንም ቃል አቀባዩ አስታውቀዋል። አሶሽየትድ ፕሬስ ያነጋገራቸውና በሱዳን በከሰላ እና አልከዳ አሪፍ የሚገኙት በተባበሩት መንግስታት የስደተኞቹ ድርጅት ተወካዮች ደግሞ እንደሚሉት አብዛኞቹ ስደተኞች ሕፃናትና ሴቶች ሲሆኑ ብዙዎቹ በድካም የዛሉ የተጠሙና የተራቡ ናቸው። አንዳንዶቹ በኢትዮጵያ ተከዜ፣ በሱዳን ደግሞ ሰቲት የተባለ የሚጠራውን ወንዝ በጀልባ አቋርጠው ሲመጡ የቻሉትም እየዋኙ መሻገራቸውን ገልጸዋል። ስደተኞቹ ቁጥራቸው የጨመረ መሆኑ የተነገረ ሲሆን በሱዳን የሚገኘው አክቲቪስቱ አብዱል ራህማን አዋድ አብዱል ራህማን አብዛኞቹ ኢትዮጵያውያን ስደተኞች በተባበሩት መንግስታት ድርጅት የስደተኞች ሰነድ ያልተመዘገቡ መሆኑን አመልክቷል። የአልቃደ ሐሪፍ ገዢ ሱሌይማን አሊ ለአሶሽትድ ፕሬስ እንደተናገሩት የተባበሩት መንግስታትና ዓለም አቀፉ ማህበረሰብ ምላሽ ከሚጎርፈው የስደተኞች ቁጥር አንጻር እጅግ አነስተኛ ነው ብለዋል። በተባበሩት መንግስታት የስደተኞቹ ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲም ተፈናቃዮቹ አፋጣኝ እርዳታዎችን የሚሹ በመሆናቸው ዓለም አቀፉ ማህበረሰብ እጁን በቶሎ እንዲዘረጋ እንጠይቃለን ማለታቸውም ተዘግቧል። ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት ወደ ጎረቤት አገራት የሚሰደዱ ወገኖችን ለመቀበልና ወደ ቀያቸው ለመመለስ ዝግጁ መሆኑን ገልጸዋል። የተሰደዱ ንጹሐን ዜጎችን ንብረታቸውን ለመጠበቅ በኢትዮጵያ መከላከያ ሰራዊት የሰብአዊ ድጋፍ ለማቅረብና ሲመለሱም ሰላማቸውን እንደሚያስጠብቁም ተስፋ ሰጥተዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ